በመቀሌው ጉባኤ ተሳትፈዋል የተባሉ ሶስት የፖለቲካ ድርጅቶች በጉባኤው እንዲሳተፉ ቢጋበዙም ላለመሳተፍ በመወሰናቸው ያለመሳተፋቸውን ይህንኑ አስመልክቶ በማህበራዊ ሚዲያ የተለቀቀው ደብዳቤም የሐሰት መሆኑን አስታውቀዋል። የድርጅቶቹን መሪዎች በቀጥታ ጠይቀን ያገኘነውን ምላሽ ነው የያዝነው። አሉላ ከበደ ነው የያዘው ድርጅቶቹ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ፣ የኦሮሞ ነጻ አውጪ ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግሬስ ኦብኮ ናቸው። አብዲራህማን ማሃዲ የኦጋዴን ብሔራዊ ነጻ አውጪ ግንባር ፕሬዚዳንት ናቸው። በማኅበራዊ ሚዲያ የተሰራጨው ደብዳቤ የሐሰት ነው፣ ብንጋበዝም ግን በጉባኤው አልተሳተፍንም ይላሉ። እኛ የጻፍነው አስመስሎ የተጻፈና በማህበራዊ መገናኛ ብዙሃን የተሰራጨው ደብዳቤ የሐሰት ነው። እኛን ደብዳቤ አልጻፍንም። ይሁን እንጂ ህዋት ጋብዞን ነበረ። ግብዣውን ባለመቀበላችን አንገኝም ብለን የነገርናቸው በመሆኑም የተባለው ደብዳቤ የሐሰት ነው። ተጋብዘናል፣ አሁን ነገር ግን መሄድ አልፈለግንም ነው ያሉት። አብዲ መሃዲ የምንሄድበት ምክንያት የለንም ይላሉ በህዋትና በእኛ መካከል የነበረው ታሪክ ይታወቃል። በሺዎች የሚቆጠሩ ተገድለውብን፣ ሌሎች ብዙዎቹ ለስቃይና እንግልት ተዳርገውብናል። ለምንድን ነው መቀሌ የምንሄደው? እናም ይሄ ደብዳቤ የሐሰት ነው። ይህንን አቋማችንን በሚያውቁ ሰዎች ነው እየተጻፈው። ነገም በተመሳሳይ ያላልነውን እንዳልናደርገው እንዳያወጡ ነው ውድቅ የምናደርገው። ከጥቅሙ ጉዳቱ ሊበልጥ ስለሚችል አልተሳተፍንም ያሉት ደግሞ የኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። ጥሪ ተደርጎልናል፣ መጋዎች ተጋብዘናል። በዚህኛው ዙር አልተሳተፍንም ማለት ባለ ሁኔታ ልዩነቱን የገመጠው ስለሚያጸፋ ከጥቅሙ ጉዳቱ ሊሰፋ ስለሚችል መካተሉን አልፈለግም። በዚህ ጉባኤ አልተሳተፍም። የዋጣውን ዘገባ ማለት የኦሮሞ ነጻ አውጪ ግንባር በበኩሉ ላለመሳተፍ መወሰኑን ገልጦ መሳተፍ ስንፈቅድም ሆነ ላለመሳተፍ ስንወስን ለአባሎቶቻችን ይፋ እናደርጋለን ብለዋል። ያልተሳተፍነው ግን በማኅበራዊ መገናኛ ብዙሀኑ እንደ ተገለጠው ሳይሆን የኦነግ ሊቀመንበር አቶ ዳዊድ ኤብሳ እንደ ገለጡት በራሳችን ምክንያት ነው ነው ያሉት። ይሁንና የምክንያቱ ምንነት አላስረዱም።